ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን እንደምን አምሽታችኋል አድማጮቻችን። የዛሬ ሰኞ ሐምሌ 28 ቀን 2006 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኝ ፍሳዬ ነኝ። ዛሬ የምናቀርበው ዝግጅት የደቡብ ሱዳን የሰላም ንግግር ተጀመረ የዩናይትድ ስቴትስ እና የአፍሪቃ መሪዎች ጉባኤ የሚሉት ይሆናሉ። የማንዴላ ደቀ መዛሙርት የሚል ስያሜ ከተሰጣቸው ወጣቶች ጋር የተደረገ ውይይትም አለን። መጀመሪያ ግን የዓለም ዜና ይቀርባል። ቆንጅታዬ ታሰማናለች ጤና ያስጥልኝ እንደምናምሽታችኋል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ቁጥራቸው ወደ ሀምሳ የሚጠጋ የአፍሪካ መሪዎችን ያሰባሰበው ጉባኤ ዛሬ ሰኞ እዚህ ዋሽንግተን ውስጥ ተጀምሯል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአፍሪካ እድገትና እድሎች ህግ ላይ በማትኮር በተደረገ ስብሰባ ላይ ባሰሙት ንግግር የአፍሪካ ሚኒስትሮች የነጻ ገበያና የዩናይትድ ስቴትስና የአፍሪካን ትብብ ብር ሀሳብ እንዲቀበሉ አሳስበዋል። ሚኒስትር ኬሪ በዛሬው ዕለት ቢያንስ ስምንቱን መሪዎች ያነጋግራሉ። ፕሬዚደንት ባራክ ኦባማ ደግሞ ነገ ማክሰኞ በዩናይትድ ስቴትስና በአፍሪካ ንግድ መድረክ ጉባኤ ላይ ንግግር የሚያደርጉ ሲሆን ተነገ ወዲያ ረቡዕ በምጣኔ ሀብት እድገት፣ በክልላዊ ጸጥታና መልካም አስተዳደርን በተካሄደ በተመለከተ በሚደረጉ ስብሰባዎች ላይ ይካፈላሉ። በሶስት ሰዓቱ ዜና ከስፍራው ዘገባዎች ይኖሩናል። ለስድስት ሳምንታት ተቋርጦ የነበረው የደቡብ ሱዳን ተፋላሚዎች የሰላም ድርድር ዛሬ በአዲስ አበባ እንደገና ተከፍቷል። ዘገባ ይኖረናል። እስራኤል ውሱን የሆነውን ለተወሰኑ ሰዓቶች የታሰበውን ተኩስ አቁም ማወጇን ይፋ ባደረገች በጥቂት ደቂቃዎች ውስጥ በአንድ የስደተኞች ካምፕ ላይ የሰው ሕይወት ያጠፋ የአየር ጥቃት አድርሳለች ሲሉ የጋዛ የአጣዳፊ እርዳታ ሰራተኞች አስታወቁ። በሌላ በኩል ደግሞ ኢየሩሳሌም ውስጥ በደረሰ ጥቃት አንድ ሰው መገደሉ ተነግሯል። የጋዛ ባለስልጣናት እንዳሉት በሻቲ የስደተኞች ካምፕ ላይ ዛሬ ሰኞ የደረሰው ጥቃት አንዲት የስምንት አመት ሴት ልጅ የገደለ ሲሆን ሌሎች ሰላሳ ሰዎችን አቁስሏል። የእስራኤል የጦር ኃይል ይህን የተመለከተውን ሪፖርት እንመረምራለን ብሏል። በመጨረሻም የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል በገዳዊ የኤቦላ ቫይረስ በሽታ ወደ ተጠቁት ሶስት የምዕራብ አፍሪካ ሀገሮች ወረርሽኙን ለመቆጣጠር የሚረዱ 50 የህዝብ የጤና ጥበቃ ኤክስፐርቶችን ሊልክ መሆኑ ተዘግበዋል። ቆንጅትን ለዜናው እናመሰግናለን። ወደ ቀዳሚው ዝግጅት እናመራለን። ለስድስት ሳምንታት ተቋርጦ የነበረው የደቡብ ሱዳን ተፋላሚዎች የሰላም ድርድር ዛሬ በአዲስ አበባ እንደገና ተከፍቷል። የሚመለከታቸውን አካላት ሁሉ ያሳተፈ የዚህኛው ዙር ድርድር መሳካት የግድ እንደሆነ የተናገሩት የኢጋድ የምስራቅ አፍሪቃ የልማት በይነ መንግስታት አደራዳሪዎች ወደ ጦርነት የሚያዘነብሉ ተጠያቂ ይሆናሉ ብለዋል። ዘጋቢያችን እስክንድር ፍሬው የመክፈቻ ስርዓቱን ተከታትሏል። እንሆ ይቀርባል። ዛሬ በአዲስ አበባ የተከፈተው የሰላም ድርድር በፕሬዝዳንት ሳልቫኪር ማያርዲት ከሚመራው የደቡብ ሱዳን መንግስትና በቀድሞ ምክትል ፕሬዝዳንት ሪያክ ማቻር ከሚመሩት አማጽያን በተጨማሪ የፖለቲካ ፓርቲዎች የሲቪክ ማህበረሰብና የሃይማኖት ተቋማት ተወካዮች እንደዚሁም የሚመለከታቸው ሁሉ የተገኙበት ነው። እንደ አውሮፓያን አቆጣጠር ሰኔ 23 ውይይቱ የተቋረጠው ልክ እንዳሁኑ ሁሉም ወገኖች በአንድ አዳራሽ ውስጥ መገኘት ሳይችሉ ነበር። ዛሬ ግን ቢያንስ በመክፈቻው ሁሉም ወገኖች ተሟልተው ተገኝተዋል። በስነስርዓቱ ላይ የተናገሩት የኢጋድ ዋነኛ አደራዳሪ የቀድ ቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ስዩም መስፍን ይሄኛው ዙር ድርድር የግድ መሳካት እንዳለበት አሳስበዋል። ዊ ካንኖት ዲሌይ ኤኒ ፈርዘር ኢን ዲስ ፕሮሰስ ሳውዝ ሱዳን ካንኖት አፎርድ ኤንድ ዘ ሪጅን ዊል ኖት ቶለሬት። በዚህ ሂደት ውስጥ የበለጠ መዘጌት ሊኖር አይችልም። ደቡብ ሱዳን ያንን መቋቋም አትችልም። የአካባቢው ሀገሮችም መዘጌትም በትዕግሥት ሊያልፉት አይችሉም። መፍትሄ ማምጣት ኃላፊነት የተያዘው በዚህ አዳራሽ ውስጥ በተሰባሰቡ ሰዎች ላይ ነው። ወደ ጦርነት ለመመለስ የሚሞክር ወገን ተጠያቂ እንደሚሆንም ዋነኛው አደራዳሪ አስጠንቅቀዋል። ይሄኛው ዙር ድርድር የብሔራዊ አንድነት የሽግግር መንግስት በሚመሰረትበት ሁኔታ ላይ ጭምር ይመክራል። ወደ ዋናው ጉዳይ ከመግባቱ በፊት ግን አደራዳሪዎቹ ዛሬ ከተሳታፊ ወገኖች ጋር የተናጠል ውይይት እንደሚያደርጉ አቶ ስዩም አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ወደ ርዕሰ ብሔርነቱ በዘለቁ ወቅት ሀገራቸው ከነበረችበት የምጣኔ ሀብት ድቀት አሁን ያገገመች በመሆኗ ትኩረታቸውን ለአፍሪቃ እየሰጡ መሆኑን የሚያሳዩ ክንዋኔዎችን እያደረጉ ነው ሲሉ ቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩትና የጆርጅ ዋሽንግተን ዩኒቨርሲቲ ረዳት ፕሮፌሰር ዴቪድ ሽን ገለጹ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ እና የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት የልማትና የዲሞክራሲ ከፍተኛ ዳይሬክተር ጌል ስሚዝ ጉባኤውን አስመልክቶ ከትላንት በስቲያ ምሽት ለጋዜጠኞች ከጋዜጠኞች ጋር ባካሄዱት የአንድ ሰዓት የስልክ ቃለ ምልልስ መጪውን ሳምንት ጉባኤ ይዘትና የዛሬውን ሳምንት ጉባኤ ይዘትና አካሄድ አብራርተዋል። ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በጋበዙት ግዙፍ የአፍሪካ አሜሪካ የከፍተኛ ደረጃ ምክክር ስብሰባ ላይ ከማዕከላዊ አፍሪቃ ሪፐብሊክ፣ ከኤርትራ፣ ከጊኒ ቢሳው፣ ከሱዳንና ከዚምባብዌ መሪዎች በስተቀር ሁሉም የአፍሪቃ ርዕሳነ ብሔርና መራህያነ መንግስት ይገኛሉ ተብሎ ይጠበቃል። ሦስቱ የዩናይትድ ስቴትስ መንግስት ከፍተኛ ባለሥልጣናት ቤን ሮድስ፣ ሊንዳ ቶማስ ግሪንፊልድና ጌል ስሚት ለጋዜጠኞች በሰጡት የከትናንት በስቲያው መግለጫቸው የሰሞኑ ጉባኤ ከሚያተኩርባቸው ጉዳዮች መካከል ዋና ዋና ናቸው ናቸው ያሏቸውን ዘርዝረው ካለፈው መጋቢት ጀምሮ ዋሽንግተን ላይ ከሚገኙ አምባሳደሮች ጋር በተካሄዱ ጥልቅ ምክክሮች የወጡ ወደ ሰማንያ የሚሆኑ በይፋ ያልተገለጹ ተጓዳኝ መድረኮችና ርዕሰ ጉዳዮችም እንደሚኖሩ ተናግረዋል። የዚህ ስብሰባ ውጤት ተጨባጭ ቁም ነገሮች እንዲኖሩት እንደሚሰሩም ባለስልጣናቱ አመልክተው የመጪው ሳምንት የመሪዎች ስብሰባ የስራዎች መደምደሚያ ሳይሆን ዩናይትድ ስቴትስ በአፍሪቃ ላይ የምትከተለው ፖሊሲ ረዥም ዑደት ወደ ከፍተኛ ደረጃ መሸጋገሩን የሚያሳይ ነው ብለዋል። ጉባኤው በሰኞ ውለው የሲቪል ማህበረሰቦችን መድረክ፣ የአፍሪቃ የእድገትና የእድሎች ተጠቃሚነት ህግ አገዋ፣ ፓወር አፍሪካ የሚባለውን አፍሪካ በኢነርጂ ራሷን ያስችላታል ብላ ዩናይትድ ስቴትስ የዘረጋችው የድጋፍ መርሃ ግብር፣ ለሰላምና ለብልጽግና፣ ለአፍሪቃም የወደፊት እጣፈንታ ፈንታ ለሴቶች ትኩረት መስጠትና ነዋይ ማፍሰስን የሚመለከት ውይይት፣ ፈታኝ በሆነው የአየር ንብረት ሁኔታ ውስጥ ቻይና ተለማጭ ሆኖ መዝለቅና የምግብ ዋስትናን ማረጋገጥ፣ የዱር ህይወት ሀብትን ህገወጥ ንግድ መዋጋት የሚሉ እጅግ ስፋት ያላቸው የሚያስፈልጋቸውን አጀንዳዎች ይዟል። በአፍሪቃ የወደፊት እጣ ፈንታ ላይ ነዋይና ሀብት ማፍሰስ፣ ሰላምና አካባቢያዊ መረጋጋት፣ በአስተዳደር ለመጪው ትውልድ መስራት፣ ድኅረ ሚሌኒየሙ የልማት ግቦች ዘመን ከረቡዕ ውሎ አበይት ትኩረቶች መካከል የሚገኙ ናቸው። ይህንን የአፍሪቃ መሪዎች የዋሽንግተን ዲሲ ስብሰባ እስካሁን የታዩትን የማይመስል ነው ብለውታል። ቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩትና የአሁኑ የጆርጅ ዋሽንግተን ዩኒቨርሲቲ ኤልየት የዓለም አቀፍ ጉዳዮች ትምህርት ቤት ረዳት ፕሮፌሰር ዴቪድ ሽን እንዲህ አይነት ነገር ዩናይትድ ስቴትስ ስታደርግ ይህ የመጀመሪያው ነው። ሌሎች ሀገሮች ከአፍሪካ ሀገሮች መሪዎች ጋር በየወቅቱ ከሚያደርጓቸው ስብሰባዎች አይነት ጋር የሚመሳሰል ወይም የሚጠጋጋ የሚመስል ቢሆንም ይህ ስብሰባ ግን የተለየ አካሄድ ያለው ይመስለኛል። ሌሎች ያደረጓቸውን ተመሳሳይ ክንዋኔው ስትመለከት እነርሱ የሚያተኩሩት ለአንድ ወይም ለ ሁለት ቀናት በርዕሰ ከተሞቻቸው ወይም ከአፍሪካ ዋና ከተሞች በአንዱ ላይ ተገናኝተው አካሄዱንና ውጤቱንም ልትገምት በምትችላቸው ጉዳዮች ላይ ነው። ከአምባሳደር ዴቪድ ሺን ጋር ባደረግነው ቆይታ ዩናይትድ ስቴትስ ከአፍሪቃ ጋር ባላት ግንኙነት ከራሷ ጥቅሞችና ከጸጥታና ከልማት ጋር ከተያያዙ አጀንዳ በስተቀር በሀገሮቹ ውስጥ ለሚስተዋሉ የሰብአዊ መብቶች አያያዞች እምብዛም ትኩረት አትሰጥም ወይም ግድ የለሽ ናት እየተባለች ትወቀሳለች የሚል ጥያቄ አንስቼላቸው ነበር። ይህ ጉዳይ ብታደርገውም ትወገዛለ፣ ባታደርገውም ትወገዛለ የሚባል አይነት ነው። ዩናይትድ ስቴትስ በየአመቱ በምታወጣው የሰብአዊ መብቶች ሪፖርት እና በምታደርሳቸው ወቀሳዎች መንግስታት ሲበሳጩባት ይታያል። በሌላ በኩል ደግሞ የሰብአዊ መብቶች ተሟጓቾች የሚጠይቁትን ሁሉ ለማድረግ ይከብዳል። በመሆኑም ያፈጠጡ ረገጣዎችን በሚመለከት እርምጃዎችን እየወሰደች ፍትሐዊ ነው የምትለውን አማካይ መንገድ መከተል ነው የምትመርጠው። ፕሬዚደንት ባራክ ኦባማ ለአፍሪቃ የተጠበቀባቸውን ትኩረት አልሰጡም እየተባሉ እንደሚወቀሱ ማን ሲችላቸው ነበር ሲመልሱ ፕሬዚደንቱ ሲመረጡ የወደቁት እጅግ በተንኮታኮተ ምጣኔ ሀብትና ቀውስ ላይ እንደነበረ አስታውሰው አሁን ግን ሀገሪቱ ከነበረችበት ውድቀት እያገገመች በመሆኗ የሚታዩ ትኩረቶችን ለአፍሪቃ ሲሰጡ እየተስተዋሉ ነው ብለዋል። አፍሪቃ በዓለም እጅግ የተፋጠነ የምጣኔ ሀብት እድገት እያስመዘገቡ ናቸው ከሚባሉ አስር ሀገሮች ስድስቱ የሚገኙባት መሆኗን ቀደም ሲል መግለጫ የሰጡት የአሜሪካ ባለስልጣናት ተናግረዋል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሀሪክ ብላችሁ ተከተሉን። አሁን ወደ መጨረሻው ዝግጅታችን ስናመራ ባሳለፍነው ሳምንት ከተለያዩ የአፍሪካ ሀገሮች የተውጣጡ 500 ወጣቶች በዩናይትድ ስቴትስ ለሰባት ሳምንታት የቆዩትን የሥልጠና ትምህርት መርሃ ግብር ከፕሬዝደንት ባራክ ኦባማና የዩናይትድ ስቴትስ ታላላቅ ባለሥልጣናት ጋር በመወያየት አጠናቀዋል። ወጣቶቹ በማኅበረሰባቸው ለውጥ ለማምጣት የወጠኗቸው ሐሳቦችና ተግባራዊ ሥራ ተመርጠው ነው የኔልሰን ማንዴላ ደቀ መዛሙርት በሚል ሥልጠና ሲወስዱ ልምድ ሲቀስሙና ሲለዋወጡ የሰነበቱት ሄኖክ ሰማእግዚሄርና ቆንጅታዬ ኢትዮጵያውያንን ወክለው ከመጡት ወጣቶች ጋር ተወያይተዋል። የመጀመሪያውን ክፍል እናሰማለን። በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የተጀመረው የአፍሪካ ወጣቶችን ወደ ዩናይትድ ስቴትስ በማምጣት ትምህርት ስልጠናና የልምድ ልውውጥ የሚያዘጋጅ የማንዴላ ፌሎሺፕ ወይም የማንዴላ ደቀ መዝሙሮች የተባሉ ኢትዮጵያውያንን ነው እዚህ ለውይይት የጋበዝ ነው። በርካታ አድማጮቻችን በኢንተርኔት በትዊተርና በፌስቡክ መልእክቶቻችሁን እንድትተዉና ከነኚህ ወጣቶች ጋር እንድትነጋገሩ ሀሳብ እንድትለዋወጡ በከፈትነው መድረክ ብዙዎቻችሁ መልእክቶቻችሁን አድረሳችሁናል እንግዲህ በቅድሚያ ወደ ውይይቱ ከመግባታችን በፊት እዚህ ስቱዲዮ የመጡትን በቅድሚያ እያመሰገንን ራሳቸው እንዲያስተዋውቁ እጋብዛለሁኝ። በቅድሚያ ከቀኝ በኩል ልጀምር። ህላዊ፣ አንተ ጀምር። ህላዊ ሰውነት እባላለሁ። እኔ የመጣሁት ከአዲስ አበባ ሲሆን በሙያ አርኪቴክት ነኝ። አሁን በመስራት የሚገኘው በአዲስ አበባ ዩኒቨርሲቲ ብድሮ ህንጻ ኮሌጅ በመባል በሚታወቀው ኢአይኤቢሲ የአርኪቴክቸር የከተማ ልማትና የኮንስትራክሽን ኢንስቲትዩት ውስጥ ሲሆን በማስተማር እና በምርምር ስራ ላይ ይገኛለሁ። እዚህ ስድስት ሳምንት እስካሁን ስልጠና ሶስት በፓብሊክ ማኔጅመንት የቆየው ሲሆን አሁን ደግሞ በዋሽንግተን ዲሲ የዋሽንግተን ፌሎሺፕ የማንዴላ ፕሬዚደንሻል ሳሚት ላይ ለሶስት ቀን እየተካፈልን እገኛለሁ። ጤና ይስጥልኝ። ኢዳ ዘካሪያስ እባላለሁ። ከአዲስ አበባ ነው የመጣሁት። እኔም በአዲስ አበባ የሚገኘው የተባበሩት መንግስታት ልማታዊ ድርጅት ነው የምሰራው። የህዝብ ግንኙነት ባለሙያ ነኝ። በሲቪክ ሊደርሺፕ ትራክ በሚባለው ነው የመጣሁት እና ይሄም በመንግስት ባልሆኑ ድርጅቶች አስተዳደር ዙሪያ ላይ ያለ ስልጠና ላይ ነው የተካፈልኩት። ጽዮን ተፈራ እባላለሁ የተወለድኩት እና የመጣሁት ከአዲስ አበባ ነው። ያጠናሁት የስነ ልቦናና የማህበራዊ ወይም ሶሻል ወርክ የሚለው የትምህርት ዘርፍ ሲሆን በአሁን ሰዓት የምሰራው ለህጻናት አድን ድርጅት በህጻናት ጥበቃና እንክብካቤ ፕሮግራም ላይ ኃላፊ ሆኜ እየሰራው እገኛለሁ። እናም እዚህ የመጣሁበት የመርሃ ግብር ላይ የማህበረሰብ አስተዳደር ወይም ፐብሊክ ማናጅመንት በሚባለው ዘርፍ ላይ ነው ሲሳተፍ የነበረው። ሀሊታ ግዳይ ይባላለሁ። የመጣሁት ከደቡብ ብሄር ብሄረሰቦች ክልል ከወላይታ ዞን ነው። ከሁለት አመት በፊት ከጅማ ዩኒቨርሲቲ ህግ ትምህርት ቤት ነው የተመረኩት። የህግ ባለሙያ ነኝ። ከዚህ በፊት አቃቢ ህግ ሆኜ በወላይታ ዞን ኪንዶኮይሻ ወረዳ አመት ከሰባት ወር አካባቢ ሰርቻለሁ። በአሁኑ ሰአት በወላይታ ሶዶ ዩኒቨርሲቲ ህግ ትምህርት ቤት መምህር ሆኜ በመስራት ላይ ነው የሚገኘው። እዚህ የመጣሁበት መርሃ ግብር በፐብሊክ ማኔጅመንት ነው። በማህበረሰብ እድገት ላይ ነው እስካሁን ድረስ ስልጠናዊን ስሳተፍ የነበረው። ኦኬ አመሰግናለሁ። እኔ ደራራ ሞላ እባላለሁኝ። ትውልዴ በሆሮ ጉድሩ ወለጋ በፊንጫ አካባቢውን የተወለድኩት አንደኛ ደረጃ ትምህርትም እዛው ነው የተማርኩት። ከጅማ ዩኒቨርሲቲ በስነ ልቦና ትምህርት ዘርፍ ወይ ደግሞ በሳይኮሎጂ ነው የተመረኩት ከአራት አመት በፊት። አሁን በአዲስ አበባ በማስተር ሴን በሶሻል ወርክ እየሰራውን ያለሁት እንዲሁም በአርሲ ሙኔሳ ወረዳ በሚባል በአንድ በሀርሚ ኤጁኬሽን ፎር ዴቨሎፕመንት አሶሲዬሽን በሚባል ድርጅት ውስጥ በማህበረሰብ እድገት ስራ ላይ የአንድ ፕሮግራም አቀናጅ ወይ ደግሞ ኮኦርዲኔተር ሆኜ እየሰራው እገኛለሁኝ። እዚህ እንግዲህ የመጣሁትኝ በሲቪክ ሊደርሺፕ ወይ ደግሞ የማህበረሰብ መሪነት በሚል ላይ ስልጠና ለማግኘት ወደዚህ ፌሎሺፕ መጥቻለሁኝ። ምስጋና ሙሉጌታ እባላለሁ። እኔም የመጣሁት ከአዲስ አበባ ነው። አዲስ አበባ ውስጥ በአሁኑ ሰዓት በዋነኝነት እየሰራው ያለሁት በጀርመን መንግስት የሲቪል ፒስ ሰርቪስ ፕሮግራም እንደ ብሔራዊ የሰላም አማካሪ ሆኜ ነው ማገለግለው። ከዛ በተጨማሪ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በትርፍ ሰዓት አስተምራለሁ። እዚህ የመጣሁት በፐብሊክ ማኔጅመንት ትራክ የስድስቱን ሳምንት ፌሎውሺፕ ለመሳተፍ ነው። ላለፉት ስድስት ሳምንታት እንግዲህ ሲራኪዩስ ዩኒቨርሲቲ ነበርኩኝ። አሁን ደግሞ ዋሽንግተን የፕሬዚደንሻል ሰሚቱን እየተከታተልኩ ይገኛል። መልካም እንግዲህ ሁላችሁም በማህበረሰብ አገልግሎት፣ በህዝብ አስተዳደር እንዲሁም በንግድ ስራ በመሰማራታችሁ ተመርጣችሁ እዚህ የመጣችሁ ናችሁ። ጥያቄዎች እንግዲህ በበፌስቡክም ቪኦኤ አማሐሪክ ላይ በትዊተርም እንደዚሁ በቪኦኤ አማሐሪክ በርካታ ወጣቶች ናቸው የእናንተን ከእናንተ ጥያቄ ለመወያየት በጥያቄና መልስ ለመወያየት የፈለጉ የመጀመሪያውን ጥያቄ ቆንጅት ታነብልናለች። የመጀመሪያው ጥያቄ በርሄ ሳሙኤል እስኪ እናንተ ከአሜሪካን ወጣቶች ምን እንደተማራችሁ ነገሩን። መልካም ጊዜ ይሁንላችሁ ይላችኋል። ማ ይጀምራል? በእውነቱ ብዙ ነገር ነው የተማርኩት ከአሜሪካ ወጣቶች። አንደኛው ምንድን ነው ይሄ የበጓ ፍቃድ አገልግሎት ይሄ የመሪነት ሁሉም ባለበት ቦታ ላይ መሪ ነኝ ብሎ ይሄ ኃላፊነትን የመሸከም ሁሉም ኃላፊነት እንዳለው አካባቢ ጥበቃ ላይ በሁሉም ቦታ ላይ ኃላፊነት የተሰማቸው የሆኑ ወጣቶችን ያገኘውኝ እና ሁላችንም እንደ አይነት ኃላፊነት በኢትዮጵያ በሁሉም ቦታ ላይ ኃላፊነት የሚሰማው ወጣት ቢኖር ሀገር እንደምታድግ አውቅ ያለውኝ ነው። አሁን እድገት ማለት በቴክኖሎጂው ብቻ መሄድ ብቻ ሳይሆን የማህበረሰብ እድገት መሆኑን በጣም ነው የተገነዘብኩት እና ሁሉም ሰው በጣም ከሰው ጋር ይግባባሉ፣ ሰውን ሰላም ይላሉ በጣም የኛ ሀገር ሰው በጣም እንግዳ ተቀባይ ነው። የኛ በቃ የኛን ልዩ አድርጌ አይ ነበር እዚህ ግን በጣም እንደዛ አይነት ነገር አይቻለውኝ እና ብዙ ነገር ነው የተማርኩት። ሌሎቻቸው እሱ ላይ ለመጨመር ስማችሁን እየገለጻችሁ ስትናባላለሁኝ እሱ ላይ ለመጨመር ስም እንዳለው ይሄ በጎ ስራ ውስጥ መሳተፍ በተለይ ከኔ ነው የሚጀምረው፣ በሚለው ማለት ነው። በተለይ አካባቢ ጥበቃ፣ አካባቢ ንጽህና በመጠበቅ ወረቀት መሬት ላይ አይጣልም እንደዛ። ወረቀት መሬት ላይም ከተገኘ አንስተው ቆሻሻ መጣያ ውስጥ መጣል እሱ ትልቅ ነገር ነው እና የአካባቢ ንጽህና ከራሴ ነው የሚጀምረው እና በብዙ መንገድ እንደዛ አድርጌ እንዳስብ አድርገውኛል። ሌሎች ምታክሉታል? እሺ ሀሌታ፣ በተነሱት ሀሳቦች ላይ ለመጨመር ያህል እኔ ከምናልባት ከአሜሪካ ወጣቶች እና እንዲሁም በአጠቃላይ ከህዝቡ የተማርኩት ነገር ቅድም እንደ ተባለው በጣም መለገስ አለ ላይክ ላመኑበት አቋም ላመኑበት ነገር ወደ ኋላ ሳይሉ ሳይሰስቱ የመታገል ሁኔታዎችን አይቻለው። ከዛ ውጭ ደግሞ ከወጣቶች ያየሁት ነገር ብዙ ክለቦች ስንጎበኝ ነበረ፣ ቪዚት ነበረን። ብዙ በጎ ፍቃድ ላይ ተመስርተው የተቋቋሙ ድርጅቶች ስንጎበኝ ነበረ። እነዚህ ድርጅቶች ከአንድ ሰው ሀሳብ የመነጩ ናቸው። አንድ ሰው ብቻውን ያመነበትን ነገር ከሌሎቹ ጋር እንዴት ተባብሮ መስራት እንዳለበት አውቆ ጓደኞቹ አንድ ባች የነበሩ ሰዎች የሚገራርም ድርጅት አቋቁመው ትልቅ ተቀባይነት አግኝተው ሲሰሩት ያላችሁ። ለምሳሌ እኔ ሰበን ሄልስ አርከንሳ ዩኒቨርሲቲ ነበርኩኝና ሰቨን ሄልስ የሚል ሆምለስ ቤት አልባ ለሆኑ ሰዎች ቤት ፕሮቫይድ የሚያደርግ ድርጅት ጎብኝቼ ነበር። የሚገርማችሁ ያ ድርጅት በሁለት ጓደኛ ማቾች ነው ጽንሰ ሀሳቡ የመጣውና ብዙ ተቀባይነት አገኙ። በጋራ መስራት ላመኑበት አቋም መተባበርና መተጋገዝን ተምሬበታለሁ ብዬ አስባለሁ። እንግዲህ፣ ሁላችሁም በዚህ በስድስት ሳምንት ቆይታችሁ ና እዚህ ዋሽንግተን ዲሲ ደግሞ ለአንድ ሳምንት ያህል ከተለያዩ የዩናይትድ ስቴትስ ታላላቅ ባለስልጣናት፣ የኮንግረስ አባላት እንደዚሁም ደግሞ በሕዝብ አገልግሎት ውስጥ እንደናንተ የተሰማሩ ወጣቶች ከአፍሪካ የተውጣጡ በርካታ ወጣቶችን አግኝታችኋል እና ቀዳሚው ጥያቄ የሚሆነው ስለ አፍሪካ የወደፊት ተስፋ ያላችሁ እሳቤ እናንተ ምንድን ነው? በርካታ ወጣቶችም ይህንን ያስባሉ ና እስቲ በቅድሚያ ዛሬ ከሚሼል ኦባማ የሰማኑ ስለሴት ስለ ሴት ልጆች ትምህርት፣ ስለ ሴት ልጆች ወደ ስራ ቦታ ና ወደ ተሻለ ቦታ እንዲደርሱ አስመርኩዘው የተናገሩት ነው። እዚህ ደግሞ ስለ ሴት ልጆች የምትሰሩ ብዙ አላችሁ። በቅድሚያ ወደ ጽዮን ልሂድ። የምትሰሪውም በሴት ልጆች ዙሪያ እና በእናቶች ግለጭልንና አስከትለች ጥያቄውን መልሽ። አመሰግናለሁ እኔ የምሰራው ያው የህጻናት ጥበቃ ላይ ነው። ይህንን ስንል ህጻናትን ጾታዊ የሚሆን የጉልበት ብዝበዛ ይሆን ህጋዊ ባልሆነ መንገድ የሚደረግ ዝውውር፣ የህጻናት ዝውውር የመሳሰሉትን ያካትታል። እነዛን ህጻናት ከእንደዚህ አይነት ጥቃት የመከላከልን ስራ ነው የምንሰራው። ያንን ስንሰራ ከመንግስት ጋር አብረን የምንሰራው ስራ አለ የመንግስትን እቅድ ተግባራዊ ለማድረግ የተለያዩ ድጋፎችን በመንግስት በሚያስፈልገው መልክ ድጋፍን እንሰጣለን። ከሱ በተጨማሪ ከማህበረሰቡ ጋር እንሰራለን። ማህበረሰብ ላይ ብዙ አቅም አለን፣ ላይክ እንደ ሃይማኖት አባቶች፣ ሽማግሌዎች፣ የአዛውንቶች የምንላቸው። ከዛ በተጨማሪ ወጣቶችና ሴቶች ጋር ብዙ የምንሰራዋለን እነሱን አቀናጅተን ስልጠናዎችን እየሰጠናቸው ህጻናትን ጥበቃ ላይ የሚሰሩበት ሁኔታ አለ። በተጨማሪም ህጻናቱ ሴትና ወንድ ልጆች የተለያየ ስልጠናን እያገኙ ትምህርትን እያገኙ እነሱም አብረው የሚሳተፉበትና ራሳቸውን ከተለያየ ጥቃት የሚጠብቁበትን ሁኔታ ለማመቻቸት እንሞክራለን። በዛ ውስጥ ስንመለከት ለተለያየ ጥቃት የሚጋለጡ ሴቶችም ወንዶችም ናቸው። ግን ሴቶች ደግሞ የበለጠ ተጠቂነታቸው የከፋ ሊሆን ይችላል። ለምሳሌ እንደ ጎጂ የምንላቸው ባህላዊ ድርጊቶች አሉ። የህጻናት ጋብቻ ብንመለከት ወይም የሴት ልጅ ግርዛትን ብናይ፣ ጾታዊ ጥቃትን ብናይ በአብዛኛው ሴቶች የሚጠቁበት ሁኔታ ሊኖር ይችላል። ይሄ አይነት ጥቃት ሲደርስባቸው እንደ ሴት ልጅ ግርዛት፣ እንደ ህጻናት ጋብቻ አይነት ነገሮች ሴት ልጅን ከትምህርት ቤት እንዳትሄድ ያስተጓጉላታል እና ይሄ ማህበረሰባችን ደግሞ እንደ ኢትዮጵያ ያለው ሀገር ከሀምሳ በመቶ በላይ የሚሆነው ህብረተሰብ ሴቶችን ያቀፈ ነው እና እነዚህን ሴቶች ትምህርት መማር እንዳይችሉ የሚፈጠርበት ሁኔታዎች ካሉ የተለያዩ ጥቃቶች የተነሳ ትምህርት ቤት ካልሄዱ የኢኮኖሚ ጥገኝነት ካለባቸው ሀገሪቱ ብዙ አቅሟን እያጣች ትሄዳለች ማለት ነው እና ከእሱ አንጻር ዛሬ የነበረው የሚሼል ኦባማ ንግግርም ያንን ያማከለ ነበረ። ሴቶች መማራቸው ለቤተሰብ ስለሚኖረው ድጋፍ ለሀገሪቱ ስለሚኖረው ድጋፍ እና ለኢኮኖሚ ጭምር የሚያመጡትን ድጋፍ ነበር ስንወያይ የነበረው እና የእኛም ስራ ከሱ ጋር የተያዘ ስራ ነው። እንግዲህ በርካታ አስተያየቶች ናቸው የመጡልን። ቆንጂት እስኪ ከዚህ ጋር በተለይ ከሴት ልጆችና ከህጻናት ጋር ወደ አህሌ ታግዳይ ከመሄዳችን በፊት የቀረቡ ጥያቄዎች አሉ። አዎ ብዙ ጥያቄዎች ናቸው የቀረቡት። እንደውም በአጭር ጊዜ በርካታ ጥያቄዎች መጥተዋል። ሄኖክ ከመጀመሪያው ልነሳና ዩናይትድ ስቴትስ ያረጁ የአፍሪካ አምባገነኖችን እየረዳች እየደገፈች ነች። ስለዚህ ለወጣቶች መሪነት እድል የለም። እንዴት ነው አዲስ መሪዎች የሚፈጠሩት? ንገሩኝ ይላል ሙሌ ዲኮር ምስጋናው ነኝ። እንዳይመስለኝ ከሆነ የዚህ ፕሮግራም የተለየው የተለዩ አፕሮች በተለይ ደግሞ ከአሜሪካ መንግስት አንጻር ይሄኛው ነው። ከዚህ ቀደም በተደጋጋሚ የነበሩ ኢንጌጅመንቶች አሉ ከመንግስታት ጋር የነበሩና ይሄ ፕሮጀክት ይሄ ፕሮግራም የተለየው ቤዚክ የተለየው ነገሩ ከአፍሪካ ከሚገኙ ፐብሊክ ሰርቫንት ወጣቶች የተለያየ ስራ ላይ የተሰማሩ በቢዝነስም ሆነ በማህበረሰብም ስራ እንዲሁም በመንግስት ስራ ላይም እየሰሩ ያሉ ወጣቶችን ቀጥታ ኢንጌጅ ለማድረግ መሞከሩ ነው ትልቁ አቺቭመንቱ። በዚህ በነበርነው ሶስት ቀናት ሶስቱም በተለይ ሴክረተሪ ኬሪም፣ ኦባማ፣ ሚሼል ኦባማ በተደጋጋሚ ሲናገሩ የነበረው ነገር ወጣቱን የለውጥ አክተር ለማድረግ እንደዚህ አይነት ፕሮግራሞች ናቸው የሚያስፈልጉት። ስለዚህ የምንረዳችሁም ከሆነ የራሳችሁን ፕሮብለም የራሳችሁን ችግር ራሳችሁ እንድትፈቱ ኢምፓወር ማድረግ ነው ነው ስለዚህ ይሄ ፕሮግራም የተለየ አስፔክቱ እሱ ነበር ስለዚህ በተለያየ ቦታ ሲሰሩ የነበሩ ወጣቶች መጥተው እዚህ እውቀት ስኪል አግኝተው እንግዲህ የወደፊቱ ሊደሮች እነሱ ናቸው የሚሆኑት ነው አሰምሽኑ ስለዚህ ይሄ መሰረት ይመስለኛል ከአሁን በኋላ የአፍሪካ የወጣት የወጣት አህጉር እየሆነች ነው ስልሳ አምስት ፐርሰንት የአፍሪካ ፖፕሌሽን ወጣት ነው ስለዚህ የሚቀጥለው ሌቭል ኦፍ ሊደርስ በኮሚትመንት በእውቀት በስኪል እየዳበረ የመጣ እንደሆነ የተሻለ አፍሪካን እንፈጥራለን ነው እኛ ብቻ አይደለንም። እንዲሁም አምስት መቶ ፌሎቹን ባዮግራፊዎቹን ሰው ቢያነ በጣም ነው የምትገረሙ ወጣቶች ናቸው። በጣም የሚገርሙ ወጣቶች ናቸው የሰሩት ስራ። እንዲያውም ሚሼል ኦባማ ዛሬ ሲናገሩ፣ ብዙዎቻችሁ እድሜያችሁ ከኔ በግማሽ ነው ግን ብዙ ሰርታችኋል። ፕሬዚዳንት ኦባማ ይህንኑ ነው ነው ያሉት። በዚህ አጭር ጊዜ ከኔ ያነሰ እድሜ የሰራችሁት ስራ በጣም የሚገርም ነው ሲሉ ነበር። እናንተንም ያካትታል። በትክክል ና አብረናቸውም ስንሆን ላለፉት ስድስት ሳምንታት አብረናቸውም ኢንተራክት ስናደርግ የተማርነው ይህንን ነው። እነዚህ ወጣት ሰዎች ከዚህ የሚያገኙትን ስኪል በአንድም በሌላ መንገድ ሀገራቸው ሄደው የሚተረጉሙት ከሆነ የሚቀጥለው ጀኔሬሽን የተሻለ ሊደርስ የፖለቲካ ሊደርስ ብቻ አይደሉም፣ በተለያየ ስራ የተሰማሩ የተሻለ ሊደርስ ማውጣት ይችላል ነው። ደራራ አመሰግናለሁ። በነገራችሁ ላይ ምንም ሀሳብ በሚኖራችሁ ጊዜ ስማችሁን ገልጻችሁ የምትወያዩት ያላችሁት ኢትዮጵያ ካሉ ወጣት የእናንተ የእድሜ ከእነሱ ጋር ነው የምትነጋገሩት። ደራራ እባላለሁ። ከዛ ወንድሜ ያነሳው ጥያቄ በጣም ጥሩ ነው፣ ግን እዚህ ጋር መሪ ስንል አሜሪካ አምባገነን የሆኑ ያረጁ መሪዎችን እየረዳሽ ነው ያለችው እንዴት ወጣት መሪዎች ይፈጠራሉ ብላችሁ ታስባላችሁ? ብሎ ነው የጠየቀው። በእኔ አመለካከት፣ ለእኔ እንደገባኝ መሪ ማለት ፕሬዚዳንት መሆን ብቻ አይደለም። መሪ ማለት ጠቅላይ ሚኒስቴር መሆን ብቻ አይደለም። መሪ ማለት የሆነ ማኔጀር ወይ ደግሞ ሱፐርቫይዘር መሆን ብቻ አይደለም። በእኔ አመለካከት መሪነት ማለት ባለንበት ቦታ ላይ የህብረተሰባችንን ችግር አይተን አስፈላጊ በሆነበት ቦታ ላይ በሌሎች ላይ ለበጎ ነገር ተጽዕኖ አድርሰን ህዝባችንን ለተሻለ ነገር ማድረስ ማብቃት ማለት ነው እንጂ ለፕሬዚዳንትነት እኔ በጭራሽ ከልጅነቴም ጀምሬ ፕሬዚዳንት ትሆናለሁ ብዬም ህልሙን የለኝም። ግን አስፈላጊ ከሆነ ከቻልኩኝ ህዝቤ አሁን በምሰራው ስራ ደራራ ትችላለ ሂድ ምራን ካሉኝ ከፊት ለፊት ልወጣ እችላለሁ። ወደ ተሻለ ቦታ ማደርሳቸው ካመኑብኝ ማለት ነው። እኔ አሁን እዚህ የመጣውበት መንገድ የሆነ ፕሮጀክት ላይ ማኔጀር ስለሆንኩኝ አይደለም። በህብረተሰብ ውስጥ ዩኒቨርሲቲ ያለው የወጣት አመራርና የጸረ ሙስና ክለብ ከጓደኛዬ ጋ አቋቁሜ ወጣቶችን ስለ አመራር ግንዛቤ እንዲያገኙ፣ ሙስና እንዴት እንዋጋለን የሚለውን በበጎ ፈቃደኝነት ስራ ነበር። ወደ ስራ አለም ከገባኝ በኋላ በአካባቢ ወደ አርሲ ውስጥ ነው እየሰራ ያለሁት። በዛ አካባቢ ላይ ጎዳና ተዳዳሪ ህጻናትን አንድም አላይ እዛ ቦታ ላይ እና ምንድን ነው የሚል ለምንድን ነው እዚህ መንገድ ላይ ህጻናትንም አላይ ጎዳና ተዳዳሪ ብዬ ራሴን ስጠይቅ፣ አካባቢ በጣም ብርድ ነው፣ በጣም አዋራ ያለው ነው። ለዚህ ህጻናት ወላጅ አልባ ህጻናት ጠፍቶ ሳይሆን እቤት ውስጥ ይሻለናል ከዚህ ብርድ ቢርበንም እቤት ውስጥ ይሻለናል በሚል ይሄን ዛኔ ያሉት የሚል ራሴን ጠየቅኩኝ፣ ለራሴ መለስኩኝ። ወጥቼ ከጓደኞቼ ጋር ተወያየው። ከዛ ልጆችን ዳታ መሰብሰብ ጀመርን። ስንጀምር በአንድ ቀን ውስጥ ወደ ሰላሳ ምናምን የሚውሉ ልጆች ወላጅ አልባ ህጻናትን አገኘን። ከዛን ህብረተሰቡን አስተባበርን። መጀመሪያ ልጀምር ስል ሁሉም ሰው እንዴ ሰው ምን ምን ይሄ ነገር ማንም ሊደግፍ አይችልም፣ ልጆቹ የት አሉ? እስቲ እኒያቸው አምጣቸው ይሉኝ ነበር። ግን ገፋውበት ሀሳቡን። ነጋዴውን፣ ህብረተሰቡን፣ ሰራተኛውን አስተባበርን። ለእነዚህ ልጆች ደብተር፣ እስክሪብቶ፣ ዩኒፎርም ገዝተን ወደ ትምህርት ቤት ላከን። አም ሊደር እዚህ ጋር መሪ ነኝ ነኝ። ማንም ያላየውን ችግር አይኔ ተከፍቶ እንዳጋጣሚ አየውኝ። ወዲያውኑ ተገበርኩት፣ ደግሞ አክት አደረግኩኝ። መሪ ማለት እንደዚህ አይነት ነገሮችን ቀላል የሚመስሉ ነገሮችን የህብረተሰቡን ችግር አጥርተን አይተን ህብረተሰቡን ከችግር ማውጣት ወገናችንን በመርዳት ፊት ለፊት ሆኖ ማስከተል ኢንፍሉዌንስ ማድረግ ነው እንጂ ፖዚሽን መያዝ አይደለም ብዬ ነው የማምነው። ስለዚህ ስልጣንም አይደለም የፖለቲካ ስልጣንም፣ በማህበረሰብ ውስጥ ያለ ቦታም አይደለም። መሪነት ማለት ችግርን ተረድቶ የመፍትሄ ሀሳብ ማቅረብ ነው። የተለየ የሚጨመር ሀሳብ ያለው ካለ እሱ ላይ ተጨማሪ ሀሳብን ለመስጠት አፍሪካ ወይንም ደግሞ ኢትዮጵያም ብትሆን የሚሰሩ ወጣቶች የለም ማለት አይደለም። ሁሉም ተስፈኛ ነው። በያለበት ፊልድ ላይ ተአምር መስራት ይፈልጋል ሁሉም ወጣት። ችግሩ ምንድነው? ያለውን ችግር እንዴት እንገነዘባለን? ከዛ በኋላ ደግሞ የምንወስደው ስቴፕ ያንን ችግር ሶልቭ ለማድረግ ምን አይነት ስቴፕ ነው የሚለው ነው ልዩነቱ። ያለን ፕሮግራሙን የመራልን ንጉሱ ታምሬ ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።